ሳይንስና ህብረተሰብ መቀመጫውን በአሜሪካ ያደረገውና ለትርፍ ያልተቋቋመው ማኅበረ ግዩራን ዘር ኢትዮጵያ በምህፃሩ ሲድ የተሰኘው ድርጅት ላለፉት 24 ዓመታት የማያስታጉለው ሁነት አለ ዓመት እየቆጠረ በተለያዩ ዘርፍ ለተሰማሩ ኢትዮጵያውያን ለህብረተሰቡ ያበረከቱትን አስተዋጽኦ መዝኖ ሽልማት ይሰጣል በዚህ ዓመትም ለስምንት ግለሰቦች ሽልማት አበርክቷል። አንጋፋው ድምፃዊ ማሐሙድ አህመድ እና የጊዜው ኮከብ ቴዎድሮስ ካሳውን ወይም ቴዲ አፍሮ ከተሸላሚዎች ዝርዝር መካተታቸው የዚህ ዓመቱ ሥነ ሥርዓት ከሌላው ጊዜ በላቀ የብዙዎችን ትኩረት እንዲስብ አድርጓል። በሁለቱ የጥበብ ሰዎች ከተሸፈኑት ስድስት ተሸላሚዎች ውስጥ አንዱ የአካዳሚክ ሰው ናቸው። የሚቀጥለው ተሸላሚያችን ዶክተር ዛኪ ሸሪት ይባላል ዶክተር ዛኪ በአሜሪካ ከፍ ያለ ቦታ ከሚሰጣቸው ዩኒቨርሲቲዎች አንዱ በሆነው በዋሽንግተን ዲሲው የሃዋርድ ዩኒቨርሲቲ ውስጥ መምህር ናቸው። ለዘንድሮ የሲድ ሽልማት የተመረጡበትን ምክንያት የእሁዱን የሽልማት ሥነ ሥርዓት በአጋፋሪነት ስትመራ የነበረችው አርቲስት ዓለም ፀሐይ ወዳጆ በአማራን ደበት እንዲያቅርባው ነበር። ዶክተር ዛኪ ሸሪፍ ገና በ14 ዓመቱ አላባማ ዩኒቨርሲቲ ውስጥ ገብቶ ከዚያም በተከታታይ እውቅ በሆኑ የተለያዩ ዩኒቨርሲቲዎች በመመረቅ ውጤታማ የሆነ ሳይንቲስት እና ብርቅዬ ወገናችን ነው። በሙያው መስክ የተደነቀውና የተከበረው ዶክተር ዛኪ ሸሪፍ ለአቻዎቹ እና በመላው ዓለም ለሚገኙ ለብዙ የሕክምና ባለሙያዎች መምህር፣ አርአያ የሆነም ሰው ነው ሲል ይህን የተከበረ ምሁር በባዳርና ሂጅራ ተቋም ለሰጠው ሰፊ አገልግሎትና ለብቁ መሪነቱ በኢትዮጵያ ማህበረሰብ ውስጥ የተለያዩ የእምነት ተከታዮች በሰላምና በፍቅር ክብር እንዲኖሩና እንዲሰሩ ላደረገው ቀና አስተዋጽኦ ያለውን አድናቆት እየገለጸ ልዩ የሆነውን የእውቀት ውጤቱን በውጪ ለሚኖሩ ኢትዮጵያውያን ክብርና አድናቆት በመሆኑ ጭምር የዘንድሮ ተሸላሚ አድርጎ ሲመጣው በደስታ ነው ዶክተር በሃዋርድ ዩኒቨርሲቲ በባዮኬሚስትሪና ሞለኪውለር ባዮሎጂ የትምህርት ክፍል የሚያስተምሩት ዶክተር ዛኪ ይበልጡ ነው የሚታወቁት በካንሰር በሽታ ዙሪያ እያደረጉ ባለው ዘርፈ ብዙ ምርምር ነው። ከጡት እስከ ጉበትና የማህጸን ጫፍ ድረስ ያሉ የካንሰር አይነቶች ላይ ጥናቶች አካሂደዋል። ሆኖም በአንድና በሁለት የሰውነት አካል ላይ ከማተኮር ይልቅ የካንሰር በሽታ እንዴት ነው የሚጀምረው የሚለው ላይ አጠቃላይ ጥናት ማድረግን ይመርጣሉ። እያከናወናቸው ስላሉ ምርምሮች ከማብራራታቸው በፊት ስለ ካንሰር በሽታ ምንነት አጠር ያለ ገለጻ አላቸው። በቀላሉ ካንሰር አንድ በሽታ አይደለም። ካንሰር ምናልባት በአማርኛ ቅንጢ ልንለው እንችላለን። ይሄ ጂን የሚባለው እንደ ፍሬ ነው እንግዲህ ሕዋሳት ውስጥ የሚገኝ ዲኤንኤ የሚባለውን ሁሉ የሰውነታችን ሕዋሳትን ጠቅላላ የሚይዝ ነው። እሱ ሲበላሽ አንዷ እንኳን ብትበላሽ በቀስ የህዋሳትን ከመጠን በላይ ከቁጥር በላይ ታባዛለች። ሲባዙ ነው እንግዲህ መጨረሻ ላይ ወደ ካንሰር ሆኖ ኢንጤ የሆነና ከዛ በኋላ ያው ያብጣል። ያበጠ ቦታ ነው እንግዲህ ያሁሉ ምን በላው ምግብ፣ ያሁሉ ለሰውነት የሚያስፈልገው ኒውትሪየንቶች ወይም ገንቢ የሆኑ አልሚ የሆኑ ነገሮች በሙሉ ለካንሰሩ የሚሄደው ለሰውነቱ አይሄድም። ይሄ እብጠቱ ነው በኋላ መጨረሻ ሰውን የሚገድለው ማለት ነው። እንደ ዶክተር ዛኪ ማብራሪያ እንደዚህ የተፈጠረ እብጠት በተጀመረበት ቦታ አይቀርም። እብጠቱ እያደገ ሲመጣ ወደ ደም ዝውውር ስርዓት ውስጥ ገብቶ በደም ስር እንደሚተላለፍ ይናገራሉ። ካንሰር ብዙውን ጊዜ ከጡት ተነስቶ ወደ ሳምባ እንደሚሄድም ያስረዳሉ። ፓቶሎጂስት የሚባሉ የህክምና ባለሙያዎች ከዚህን መሰል እብጠት ህዋሳት ወስደው በመመርመር በቅርጹና በአይነቱ ካንሰሩ መጀመሪያ የተነሳው ከጡት ይሁን ከሌላ ቦታ መለየት እንደሚችሉም ያብራራሉ። ብዙ ሰዎች የጡት ካንሰር ሲባል የሴቶች ችግር ብቻ እንደሚመስላቸው የሚናገሩት ዶክተር ዛኪ በወንዶች ላይም ሊከሰት እንደሚችል ያስረዳሉ። ከአምስት ዓመት በፊት ወደ ኢትዮጵያ ለስራ ጉዳይ ሲሄዱ ያጋጠማቸው ለአንድ ጥናታቸው መነሻ እንደሆናቸውም ይገልጻሉ። አሁን ኢትዮጵያ በነበርኩበት ጊዜ በዛን ጊዜ ያናገርኳቸው ዶክተሩ ኦንኮሎጂስቱ ያሉኝ በጥቁር አንበሳ የወንድ ብሬስ ካንሰር ወይም የወንድ ጡት ካንሰር በጣም የላቀ ቦታ እየያዘ ነው ኢትዮጵያ ውስጥ ወንዶችም ጦታለን የዳበረ ባይሆንም ያው ጦታለን። ጦታችን ውስጥ ያሉ ቲሺዎች በካንሰር በኩል ሊበከሉ ይችላሉ እና በዛን ጊዜ በጣም አሳሰበኝ። እንዴት በወንዶች እንደዚህ እየበዛ መጣ ኢትዮጵያ ውስጥ ብዬ አንድ ማመልከቻ አስገብቼ ነበር ለዩናይትድ ኔሽን እና ለናሽናል ኢንስቲትዩትስ ኦፍ ሄልዝ የሚባለው እዚህ አሜሪካ ላለው የባዮሜዲካል ሪሰርች ኢንስቲቱት ገንዘብ ለማግኘት እና ኢትዮጵያም ሰው ልኬ ወይ ራሴም ሄጄ ሰብስቤ ቲሺዎችን ወይም ሴሎችንም ህዋሳትን ሁሉም እንደዛ ከበሽተኞቹ ከዛ በኋላ እዚህ መጥቼ ምርምራ ለማድረግ ና በተቻለ መጠን ደግሞ እዛም ያሉትን ዶክተሮች በዚህ አይነት ሁኔታ አስገብቼ እንደው ኮረስፖንደንስ እያደረግ ነው። እንኳን አንድ ቦታ ለመድረስ ነበር የፈለግኩት። ያው ግራንቱ እስከዚህ ተጨባጭ የሆነ መልስ አላገኘም ና በዛው ትንሽ ለጊዜው ትቼዋለሁ። ዶክተር ዛኪ በወንዶች የጡት ካንሰር ላይ የጀመሩትን ምርምር በመጽሐፍ መደርደሪያቸው ላይ አኑረው እጃቸውን አጣጥፈው ቁጭ አላሉም። ይልቅስ ከዚህ ቀደም በስታንፎርድ ዩኒቨርሲቲ ስኩል ኦፍ ሜዲሲን በነበሩበት ወቅት ወደ ጀመሩት ጥናት ተመለሱ። የስታንፎርዱ ጥናታቸው አንድ ቤተሰብ ላይ ያተኮረ ነው። በዚህ ቤተሰብ ውስጥ የተወለዱ ስምንት ልጆች በሙሉ በካንሰር በሽታ ተጠቅተዋል። ዶክተር ዛኪ የዚህን ለየት ያለ ቤተሰብ የኋላ ታሪክ ከሌሎች ባልደረቦቻቸው ጋር ሆነው ሲፈትሹ እስከ አያትና ቅድመ አያት ድረስ በተለያዩ አይነት የካንሰር በሽታዎች ተጠቅተው ያገኛሉ። የቤተሰቡ የሕክምና ዶሴ የካንሰር አመጣጥ እንዴት ነው ለሚለው የተመራማሪዎች የዘውትር ጥያቄ ፍንጭ ያቀብል እንደው በማለት ምርምሩ ቀጠለ። ከዚያ ቀደም እንዲህ አይነት ማሳያዎች ተለይተው ምርምር ይደረግ የነበረው በአይጦች ላይ ነበር። ዶክተር ዛኪ ስለ ካንሰር መነሻ በሰዎች ላይ የጀመሩት ምርምር በጉበት ካንሰር ላይ ወዳ አተኮረውና አሁን በማካሄድ ላይ ወደሚገኙት ምርምር መራቸው። ለምን ጉበትን መረጡ የጉበቱ ለማጥናት የፈለግኩት ብዙ ጊዜ የጉበት ካንሰር ሲኖር ግዴታ በመርፌ ትልቅ መርፌ ወደ ጉበቱ ተልኮ ከቆዳ በኩል ተጀምሮ ማለት ነው ጉበት ውስጥ ገብተው ትንሽ ቲሹን ባዮፕሲ አድርገው ያወጡትና በዛው ይለኩታል ያዩታል በማይክሮስኮፕ ይሁን ፓቶሎጂስቶች በዛን ጊዜ ነው የካንሰር መሆኑን እንትን የሚሉት እና በዛን ጊዜ ደግሞ ኦልሬዲ ረፍደዋል ማለት ነው ለማዳን ያንን ጉበት። የእኔ ስራም ነበረ ባዮ ማርከር የሚባሉ ምልክቶች ምናልባት በደም የሚገኙ ከሆነ ወደ ካንሰር ሙሉ በሙሉ ከመቀየሩ በፊት የሄጉበት አስቀድመን እንኳን ትንሽ ምልክቶችን ብናይ በደም እና እዛ ገብተን እስቲ በደሙ ብቻ መለክታት የሚቻል ከሆነ በዛ ምክንያት ነው እንግዲህ ወደ ጉበት የሄድኩት እነዚህን ጥቃቅን የሆኑ ምልክቶችን ከሰውነት አውጥቶ ለመመልከት። ታዲያ ዋጋቸው የማይ ቀመስ መመርመሪያ ማሽኖች ያስፈልጋሉ። ዶክተር ዛኪ አሁን በቤተ ሙከራቸው ውስጥ እየተጠቀሙባቸው ያሏቸው ሶስት ማሽኖች ድምር ዋጋ 740 ዶላር ግድም እንደሆነ ይናገራሉ። ማሽኖቹን ለመግዛትና ለምርምሩ የሚወጣው ከበድ ያለ ገንዘብ ደግሞ እንዲህ አይነት ምርምሮችን በገንዘብ በሚደግፉ ተቋማት አማካኝነት ካልተሸፈነ ልክ እንደ ጡት ካንሰር ምርምሩ በውጥን የሚቀር ይሆናል። ዶክተር ዛኪ በጉበት ላይ ለሚያደርጉት ምርምር ለአሜሪካ ብሔራዊ የጤና ተቋም ያስገቡት ማመልከቻ ከበርካታ ተመራማሪዎች እቅድ ጋር ተወዳድሮ በመመረጡ የ1.5 ሚሊዮን ዶላር የገንዘብ ድጋፍ አሸናፊ ሆኗል። አሁን በሚገኙበት ሃዋርድና በቀድሞ ዩኒቨርሲቲያቸው ጆርጅ ታውን በትብብር የሚሰራ እርሳቸውን ጨምሮ በ15 ተመራማሪዎች እየተደረገ ያለ ሌላ የካንሰር ጥናት ደግሞ 28 ሚሊዮን ዶላር የገንዘብ ድጋፍ አግኝቷል። የዚህ ምርምር ትኩረት ምንድን ነው ዶክተር ዛኪ? በአሜሪካን በሚኖሩ ጥቁሮችና በነጮች የአሜሪካ የሚኖሩ ነጮች መሀል የጉበት ካንሰር እንዴት ይለይ ይችላል? ምክንያቱም ብዙ ጥናቶች የሚያሳዩት የተበከለው ጂኑም የተለየ ነው። እንደምናውቀው የአካባቢ የመኖሪያ ሁኔታዎችም ትንሽ የተለያዩ ይሆናሉ። የምግብ አበላሉም ያው ከኤንቫይሮመንት ጋር የተካተተ ነው እና ባዮማርከር ለማግኘት ይቻላል። በእነዚህ ሁለቱ እኔ በጆርጅታውን በነጮችን ቲሹዎችን እየሰበሰብን ሲሆን ደምም እየሰበሰብን ነው ከሊቨር ካንሰር ካለባቸው። እዚህ ደግሞ ሀዋርድ ዩኒቨርስቲ ደግሞ የጥቁሮ ችን ደምና ቲሹ እየሰበሰብን ነው እና በዛ አንጻር ነው እንግዲህ ስራውን የምንሰራው ማለት ነው። ያው አንድ ሰው ብቻውን የሚሰራው አይደለም። ተማሪዎችም አሉኝ። ለአምስት ዓመት የገንዘብ ድጋፍ እንደሚያገኝ ቃል የተገባለት ይሄ ምርምር ሁለተኛ ዓመቱን በማገባደድ ላይ ይገኛል። እነ ዶክተር ዛኪ በሳይንስ ጆርናሎች ላይ አዲስ ግኝታቸውን ገና ባያሳትሙም አካሄዳቸው ግን ተስፋ ሰጪ እንደሆነ ይናገራሉ። ሰውነታችን ፕሮቲን፣ ካርቦሃይድሬት፣ ኒኩሊክ አሲድ እና ስብ ወይም ፋት ከተሰኙ ግዙፍ የሆኑ ጠቃሚ ባዮሞለኪውሎች ውጭ መስራት እንደማይችል የሚናገሩት ዶክተር ዛኪ የእነርሱ ጥናት አለቅት ሲከማች ካንሰር በሚያመጣው ስብ ላይ ያተኮረ እንደሆነ ያስረዳሉ። ይሄ ፋት ሰውነታችን ለብዙ ነገር ይጠቅማል። ህዋሳቶች ራሳቸው ዙሪያቸው የተከበበው በፋት ነው፣ እና እነዚህ ይጠብቃሉ ሰውነትንም አዘ ሴም ታም አንዳንድ ገንቢ የሆኑ ነገሮች ለመግባት የሚያስችላቸዋል ወደ ህዋሳት ውስጥ መግባት ይችላሉ፣ በእነዚህ ሜምብሬን በተከበቡት ነገሮች ማለት ነው። እነዚህ ኮለስተሮልም በዛ ላይ የተመረከዘ ነው። ፋት ሲባል በጣም ብዙ ክላሶች አሉ፣ ግን ይሄ ሳቹሬትድ ፋት የሚባሉ በሃይድሮጅን አተም የተከበቡ አሉ። እነዚህ ሳቹሬትድ ብዙ ጊዜ ትርፍ ነው የሚሆኑት። ትርፍ ሲሆኑ ያው ይከማቻሉ። ሲከማቹ ደግሞ አንዳንድ ጊዜ ያግዳሉ፣ ኖርማል ፈንክሽኑን ምናምን ያግዳሉ። የሚበክሉት ደግሞ የቲሹ ስትራክቸሮች ሊኖሩ ይችላሉ። በመጨረሻ ግን ውስጣቸው ያለው ኬሚካላቸው እነሱ ናቸው ጉዳት ሊያመጡ የሚችሉት። አሁን እኛ ለማሳተም የምንፈልገው ኤግዛክት ኬሚካሎችን በመጥቀስ ነው። ዶክተር ዛኪ ከዚህ በተጨማሪ መጠጥ በማይጠጡ ሰዎች ላይ ስለሚከሰት የጉበት ካንሰር ምርምር እያደረጉ ይገኛሉ። ቀደምት ጥናቶቻቸው በእውቅ የሳይንስ ጆርናሎች ላይ የታተሙላቸው ኢትዮጵያዊ ተመራማሪ ከተለያዩ የሙያ ተቋማት እውቅናና ሽልማት ተሰጥቷቸዋል። ባለፈው ውድ ከሲድ የተበረከተላቸው ሽልማት ግን ለየት ያለ ስሜት እንዳሳደረባቸው ይናገራሉ። እንግዲህ ይሄ ሽልማቱ በተለይ ኢትዮጵያኖች አስተዋጽኦ ያደረጉት በሙያቸው በዛ አንጻር ብቻ ሳይሆን በኢትዮጵያኖች ነው ይሄ ሽልማት ሰጠው። እኔ ብዙ ጊዜ በሙያዬ በሳይንስ በኩል በሜዲካል በኩል ሄልዝ አካባቢ ሽልማት አግኝቻለው። ኦፊሴም በዛ ነው ያጌጥኩት ያለው ማአት ነገር ነው ያለው። ግን ስሜቱ አንድ አይደለም ከኢትዮጵያኖች እውቅና ተገኝቶበት ያደረከው ያበረከትከው ነገር ጥሩ ነው ለእኛም ያኩራናል ብሎ መናገሩ ትልቅ የተለየ ደረጃ ነው የሚሰጠው እና በዛ አንጻር ስሜቱም የተለየ የሆነ። የዛሬው ዝግጅታችን የእስካሁኑ ነበር። ተስፋ ለሞልደየስ ነኝ። መልካም ጊዜ